አውሮፓና ጀርመን በዚህ ሰዓት ወያኔዎች ከህዝብ ጋር የመታረቅ እንጂ እነሱ በዞሩበት የዳገት መስመር መሄዱ ለእነሱም ለትውልድም ለልጆቻቸውም ለሀገሪቱም በጣም አደገኛ ሁኔታ ነው ያለው። አስቸኳይ ጊዜ አዋጅ ሲታወጅ ገደባሉ የተባሉ መብቶች ድሮም ያልነበሩ መብቶች ስለሆኑ ብዙ አልገረመንም ነበር። ግን አፈጻጸሙን ስሰማ ሰሞኑን ለኔ የሚገባኝ እንደው አየሩም ከመተንፈስ በስተቀር ሌላ የተፈቀደ ነገር የለም መንግስት የሚኮንናቸው እኮ የኢትዮጵያ ህዝቦች ነው አሁን እኮ የተወሰኑ ያለውን መንግስት የሚቃወሙ ግሩፖች ወይም ፓርቲ አካሎች ሳይሆኑ በአጠቃላይ እኮ በብዙሀኑ የኢትዮጵያ ህዝብ ነው ይህን ተቃውሞ የሚያሰማ ያለ ህዝቡ በቃው ይመስለኛል እነዚህ ሀያ አምስት ዓመት እድል ተሰጥቷቸዋል ሀያ አምስት ዓመት ያን የተሰጣቸውን እድል መጠቀም አልቻሉም በተለያዩ የጀርመን ከተሞች የሚኖሩ ኢትዮጵያውያን ስለ ኢትዮጵያ የፖለቲካ ቀውስና መፍትሄው ለዶች ቨለ ከሰጡት አስተያየት የተወሰደውን ነው የሰማችሁት። በኢትዮጵያ የተለያዩ ከተሞች ከተካሄዱት ተቃውሞዎች በኋላ መንግስት የወሰዳቸው ጠንካራ የሚባሉ እርምጃዎች ዜጎችን ማሳሰባቸው ቀጥሏል። በተለይ መንግስት የአስቸኳይ ጊዜ አዋጅ መደንገጉና ለአዋጁም ማስፈጸሚያ ብዙዎች አፋኝ የሚሏቸውን መመሪያዎች ማውጣቱ በሀገር ውስጥ ብቻ ሳይሆን በውጭ የሚገኙ ኢትዮጵያውያንንም ስጋት ውስጥ ከቷል። ዶችቨለ በዚህ ጉዳይ ላይ ያነጋገራቸው ጀርመን የሚኖሩ ኢትዮጵያውያን ስለ ሀገራቸው በሚሰሙትና በሚያዩት ማዘናቸውንና መቆጨታቸውን ነው የተናገሩት። እጅግ አሳዛኝ ነው። አልፎም እንደውም በአሁኑ ጊዜ መወለድ ራሱ ወይም ኢትዮጵያኔ የተራሱ እንደወንጀል ሊቆጠርበት የሚችልበት ደረጃ ላይ እየደረሱ ነው ያሉት። የምለው አንድ አውሮፓ ውስጥ ለረጅም ጊዜ እንደተቀመጠ ሰው ይሄ ሁናቴ ስመለከት ምን ያህል ወደ ኋላ እንደቀረን፣ ሰዎቹም ምን ያህል በራሳቸው መተማመን የማይችሉ እና አጥፍቶ መጥፋት አይነት ሁናቴዎች እያካሄዱ መሆኑን በግልጽ የሚያሳይ ነው ብዬ ነው ለተረጎ የሚቻልኩት። የበርሊን ነዋሪው አቶ በላይነት ተሾመ የሰጡት አስተያየት ነበረ። ጀርመን ሲኖሩ 28 ዓመት እንደሆናቸው የሚናገሩት የማንሃይም ከተማ ነዋሪ ወይዘሮ አሳየሽ ሮይሽል የኢትዮጵያን ሁኔታ በቅርብ ይከታተላሉ። በመንፈስም ከኢትዮጵያ ተለይተው እንደማያውቁ የሚናገሩት ወይዘሮ አሳየሽ በሚሰሙትና በሚያዩት ከሀዘንም በላይ ነው የተሰማኝ ይላሉ። ኢትዮጵያ አሁን ያለችበትን ሁኔታ ሳስብ አንዳንድ ጊዜ ሀዘን ይሰማኛል። ለምን እዚህ ቦታ በሀያ አንደኛው ክፍለ ዘመን መሆን አለብን ብዬ ቁጭት ይሰማኛል። ንዴት ይሰማኛል። እልህ እልህ ይሰማኛል። የአስቸኳይ ጊዜ አዋጅ ሲታወጅ የሀገሩን ሁኔታ እንደሚከታተል ማንኛውም ሰው ብዙ ይገደባሉ የተባሉ መብቶች ድሮም ያልነበሩ መብቶች ስለሆኑ ብዙ አልገረመንም ነበር። ግን አፈጻጸሙን ስሰማ ሰሞኑን፣ በዚህኛው ክፍለ ዘመን በዚህ ደረጃ ለእኔ የሚገባኝ እንደው አየሩን ከመተንፈስ በስተቀር ሌላ የተፈቀደ ነገር የለም እና ወደለየለት ባርነት፣ ወደለየለት አንገት ደፍቶ ተገዥነት የሚወስደን ህግ ነው ይሄ። በጣም ያሳዝናል። ምክንያቱም ወደ ሰላም ጨርሶ አይወስደንም በምንም መንገድ። በአሁኑ ጊዜም ደግሞ እንዳልኩት በዚህ ሁኔታ ለመገዛት ይሄን ህግ ለመከተል ይሄንን የሚቀበል ዜጋ አለ ብዬ አላምንም። ሰዎች በዚህ ሂዱ፣ ተኙ፣ ተነሱ ሲሉን እሱን ተቀብለን እንኖራለን። ዛሬ የምናየውም ነገር ኢትዮጵያ ውስጥ ሰው በፍጹም በዚህ ደረጃ ወርጄ ተዋርጄ አልገዛም ብሎ አሻፈረኝ ያለበት ነው። በውጭ የሚኖሩ ኢትዮጵያውያን በሀገሪቱ ይፈጸማል የሚባለው የሰብአዊ መብት ጥሰት እንዲቆም ለኢትዮጵያ መንግስት ድጋፍ የሚሰጡ ምዕራባውያን መንግስታት ግፊት እንዲያደርጉ ደጋግመው ይጠይቃሉ። ቀደም ካሉት ዓመታት አንስቶ ሲቀርብ የነበረው ይህ ጥያቄ ካለፈው አንድ ዓመት ወዲህ ደግሞ ይበልጥ ተጠናክሮ ቀጥሏል። የጀርመን መራሄተ መንግስት አንጌላ ሜርክል በቅርቡ ኢትዮጵያን ከመጎብኘታቸው በፊት ይኸው ጥያቄ ከኢትዮጵያውያንና የኢትዮጵያ ወዳጅ ከሆኑ ጀርመናውያን የመብት ተሟጋቾች ቀርቦላቸው ነበረ። ይህን ጥያቄያቸውን በሰላማዊ ሰልፍ ለማቅረብ በርሊን ከተገኙት መካከል የፍራንክፈርቱ ነዋሪ አቶ ደሳለኝ ከበደ ይገኙበታል። አቶ ደሳለኝ ሜርክል ኢትዮጵያ ሄደው ያስተላለፉት መልእክት አርክቶኛል ይላሉ። አንጌላ ሜርክል የጀርመኗ መሪ ወደ ኢትዮጵያ የመሄዳቸውን ሁኔታ በጥሩ በፖዘቲቭ ነው ያየሁት። እንዲያውም ከፕሬዝደንት ኦባማ የተሻለ መልእክት ነው አስተላልፈው የመጡት። ፕሬዚደንት ኦባማ ያኔ ሲገልጹ እንዲያውም በዲሞክራሲያዊ ስርአት ውስጥ በዲሞክራሲ የተመረጠ መንግስት ብለው ነው የገለጹት። ይሄን መንግስት ግን አንጌላ መርክል አይ ከህዝብ ጋር ተቃዋሚዎች ጋር መነጋገር አለባችሁ ተቃዋሚ የሌለበት ፓርላማ በምንም መንገድ ወደ እድገት ሊያደርስ አይችልም የሚል መልእክት ነው ሰጥተው የመጡት እና በእርግጥ ወቅቱ የሄዱበት ወቅት የአስቸኳይ ጊዜ አዋጅ የታወጀበት ጊዜ ቢሆንም ለእሳቸው ይሄ ትችት አጋጣሚው እንግዲህ ተገጣጥሞ ነው ግጭት ማለትም አጋጣሚው ይህን ሁኔታ ፈጥሮ ያው እሳቸውን ለትችት ያጋለጣቸው ቢሆንም ግን ጀርመን ደግሞ በዓለም ውስጥ ካሉ ዲሞክራ ትክክለኛ የሆነ ዲሞክራሲያዊ የፌዴራል መንግስት ከገነቡ አገራት ውስጥ ግንባር ቀደማ ስለሆነች እኔም ደግሞ በጀርመን ነዋሪ ስለሆንኩ ስለማየው ያው የዚህን የሀገር የሕዝቡን ነጻነት የዜጋውን ነጻነት በዜግነትና በቡድን መሀል ያለውን የነጻነት መተሳሰር ስለማይ እና ለዛ አርአያ የሆነች ሀገር ስለሆነች የዚች አገር መሪ ኢትዮጵያ ውስጥ ሲሄድ እና ይሄን መልእክት ሲያስተላለፍ በጣም በጥሩ ሁኔታ ነው የተረዳሁት እና የእሳቸው መሄድ ጥሩ ነው አጋጣሚ ጋር ቢገጣጠምም የሰጡት መልእክት ግን ለመንግስት የመከሩት ምክር ጥሩ ነው ብዬ ነው መወስደው። በኢትዮጵያ የፖለቲካ ቀውስ ላይ አስተያየታቸውን እንዲሰጡን የጠየቅናቸው ጀርመን የሚኖሩ ኢትዮጵያውያን ሀገራቸው አሁን የገባችበት የፖለቲካ ቀውስ የሚያስጨንቅና የሚያሳስብ ጊዜ ሳይወሰድም መፍትሄ ሊፈለግለት የሚገባ ጉዳይ መሆኑን ነው የሚያስገነዝቡት። የኮሎኝ ከተማ ነዋሪ የሆኑት አቶ ሳሙኤል ተስፋዬ መፍትሄ የሚሉትን ሀሳብ ሰንዝረዋል። ህዝቡ በቃው ይመስለኛል እነዚህ ሀያ አምስት ዓመት እድል ተሰጥቷቸዋል ሀያ አምስት ዓመት ያን የተሰጣቸውን እድል መጠቀም አልቻሉም ትልቅ ሰዎች ሀገሪቷ ውስጥ ብዙ እንትን ቀርቦላቸዋል ማለት ወደ ዳያሎግ እንዲገቡና የሰውንም ሰውን የሚያነሳውን ጥያቄ መመለስ መቻል አለባቸው ን ማድረግ አለባቸው አቶ ደሳለኝ በበኩላቸው የሚከተለውን ሀሳብ ነው ያቀረቡት አሁን አስራ ሁለተኛው ሰዓት ላይ ያለንበት ጊዜ ስለሆነ ቁልፉም በራሱ በወያኔ እጅ ስለሆነ አሁን ከህዝብ ጋር መጋጨት ቀላል ነገር አይደለም። አሁን ወያኔ እስካሁን የመዘዘው ካርድ አልቆበታል፣ ህዝብ ነቅቶበታል። ከአሁን በኋላ ህዝብ ወደ መንግስት ወደ ወያኔ ነው የዞረው። ስለዚህ በዚህ ሰዓት ወያኔዎች ከህዝብ ጋር የመታረቅ እንጂ እነሱ በዞሩበት የዳገት መስመር መሄዱ ለእነሱም፣ ለትውልድም፣ ለልጆቻቸውም፣ ለሀገሪቱም በአጠቃላይ ለህዝባችን በጣም አደገኛ ሁኔታ ነው ያለው። አቶ በላይነህ በበኩላቸው አሁን ማድረግ የሚቻለው ህዝቡም ጠይቋል ውጭም የተጠየቀ ነው። መጀመሪያ ደረጃ ማስተዳደር አልቻሉም፣ ማስተዳደሩንም አገር መምራቱን አልቻላቸውም ብሎ ህዝቡ የወጣው አዲስ ሁሉንም ያካተተ ብዙንን ያካተተ ሽማግ የሀገር ሽማግሌዎችን፣ የፖለቲካ ሰዎችን፣ የሃይማኖት መሪዎችን ያካተተ የአደራ መንግስት ተቋቁሞ የአደራ መንግስት ደግሞ ለአንድና ለሁለት ዓመት ላይ በስራ ላይ ተቀምጦ ህዝቡ የፈለገውን መርጦ ይሻላል የሚላቸው ሁሉ ሰዎች ፈትኖ ካየ በኋላ ምርጫ ተካሄዶ አሸናፊው ሊመጣ የሚችልበት ነገር ማመቻቸት የሚችል አይነት የአደራ መንግስት ነው መሆን ያለበት። በአጭሩ ቦታቸውን መልቀቅና ለህዝባቸው ሲሉ ለራሳቸውን ሲሉ በነገራችን ላይ ይህንን ነገር ማስተናገድ ይቻላለባቸው። አሁን አወላዋ የሆነ ጥሪ አይደለም የተደረገው። ግልጽ ያለ ቁርጭ ያለ ጥያቄን ህዝብ ጠየቀው እና ለሱ ምላሽ ያስፈልጋል ብዬ ነው የማስበው። ወይዘሮ አሳየሽም ተመሳሳይ አስተያየት ነው ያላቸው። ሰላምን ከፈለገ መንግስት ነው የሚያመጣው፣ ከፈለገ የሚያደፈርተው መንግስት ነው። እንደሚመስለኝ ግን ይሄ መንግስት የጉልበቱን መንገድ መርጧል። እኔ ፐርሰናሊ ሰላም ለኢትዮጵያ ይመጣል የምለው ይሄ መንግስት ለዛች ሀገር ለህዝቧ ለሰላሟ አሳቢ ከሆነ በተለይም እነ ህወሓት ይሄንን ሀገር በሰላም ሳያደፈርሱ ብዙ ህይወት ሳይጨርሱ ይቺ ሀገርም የእነሱ ሀገር ናትና ወደ ኬዎት ሳይከቷት ስለበቃቸው ስልጣኑን መልቀቅ አለባቸው። ስልጣኑን ለቀው በሰላም ሌሎች ሁሉም ዜጎች እኩል ሆነው የሚኖርባት ኦሮሞው፣ አማራው፣ ከምባታው፣ ሀዲያው፣ ጉራጌው፣ ሶማሌው፣ ሁሉም ሰው እኩል ተካፍሎ እኩል ተከባብሮ የሚኖርባት አገር መመስረት የሚቻለው ከነኝህ ሰዎች ውጭ ነው። ከነሱ ጋር እድሉ ተቃጥሏል። ስለዚህ ይሄ መንግስት ሪሊ አገሩን የሚወድ ከሆነ ህዝቡን የሚወድ ከሆነ ይበቃኛል ብሎ በሰላማዊ መንገድ አገሪቷ ኬዎስ ውስጥ እንዳትገባ ስልጣኑን ለተመረጠ መንግስት ሲያሸጋግር ነው ኢትዮጵያ ውስጥ ሰላም። ከዛ ውጭ የሚመጣ ሰላም የለም። ጀርመን የሚኖሩ ኢትዮጵያውያን ስለ ኢትዮጵያ የፖለቲካ ቀውስና መፍትሄው የሰጡት አስተያየት ላይ ያተኮረው የዛሬው አውሮፓና ጀርመን ዝግጅታችን በዚሁ ያበቃል። ሳምንት በሌላ ቅንብር እንገናኛለን። እስከዚያው ደህና ቆዩን።